በውጭ ጉዳይ ሚኒስቴር ቃል አቀባዩ አቶ መለስ ዓለም በሁለት አበይት ጉዳዮች ላይ በማተኮር መግለጫ ሰጥተዋል። በወቅታዊ ጉዳይ ካተኮሩባቸው የመጀመሪያው ርዕስ ስለ ዶክተር አብይ አህመድ የገዢው ፓርቲ ሊቀመንበር ሆነው በመመረጣቸው ከውጭ እየተላኩ ስላሉት የደስታ መግለጫ ነው። ሊቀመንበሩን በሰላማዊ መንገድ በመምረጡ ደስታቸውን የገለጹት የወቅቱ የአፍሪካ ሕብረት ሊቀመንበር እንዲሁም የሩዋንዳው ፕሬዚደንት ፖል ካጋሜ ከዶክተር አብይ አህመድ ጋር በስልክ ተነጋግረዋል ሌሎችም የአካባቢያችን ሀገራት መሪዎች የደስታ መግለጫ ልከዋል በእንደዚህ አይነት ችግር በነበርን ጊዜ ላሳዩትም ወቅታዊውን የሀገራችን ተጨባጭ ሁኔታ ሲከታተሉ የነበሩ የበርካታ አገራት መሪዎች እንዲሁም የውጭ ጉዳይ ሚኒስትሮች ለኢህአዴግ ሊቀመንበር እንዲሁም ለፌድሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው የደስታ መግለጫ ልከዋል። ከጎናችሁነን ብለዋል። የህዳሴ የኃይል ማመንጫን ግድብ ግንባታ በሚመለከት ከሀገር ውስጥም ሆነ ከውጭው ዓለም የቦንድ ሽያጩ በሰፊው እየተካሄደ መሆኑን የሁለተኛ ርዕስ ባደረጉት አቶ መለስ ዓለም ከረጅሙ ባጭሩ ያብራሩት የህዳሴ ግድብ የኢትዮጵያውያን የዘመናት የመልማት ህልም ፕሮጀክት ነው። ከተጀመረና አሁን ደረጃ ከደረሰ ሰባተኛ ዓመቱ እየተከበረ ነው። ኢትዮጵያውያንም በአገር ውስጥም በውጭም ቦንድ የመግዣ ስነስርዓቶች እያካሄዱ ነው። ባለፉት ሰባት ዓመታት አንድ ነጥብ ሶስት ቢሊዮን ብር የሚያወጣ የቦንድ ግዢ ተከናውኗል። ኢትዮጵያውያን ይህንን የቦንድ ግዢ የሚያደርጉት ወለድ ስለሚፈልጉ አይደለም። በውጭ የሚኖሩም በውስጥ የሚኖሩም ኢትዮጵያውያን የህዳሴ ግድብን ቦንድ የሚገዙት ለሀገራቸው ባላቸው ብሔራዊ ስሜት ነው። መካከለኛው ምስራቅ 610 ሚሊዮን ብር በላይ አሜሪካ 223 ሚሊዮን ብር፣ በሌሎች ሀገሮች ያለው እንቅስቃሴ እንደተጠበቀ ሆኖ ከፍተኛው የቦንድ ግዢ የተከናወነው መካከለኛው ምስራቅ ከሚገኙ ወገኖቻችን ነው፣ እህቶቻችን ነው፣ ወንድሞቻችን ይሄ ትልቅ ቁጥር ነው። በአንፃራዊነት የገቢ መጠናቸው ከፍተኛ ባይሆንም የህዳሴ ግድብ ተጠናቆ ለማየት ካላቸው ፍላጎት በመነጨ ከፍተኛውን ቁጥር የያዘ የቦንድ ግዢ ተከናውኗል። ይህንን መግለጫ አሁን እየሰጠሁ ኳታር ውስጥ የቦንድ ማሰባሰብ ስነስርዓት ይካሄዳል። እስከ 80 ሺህ አሜሪካን ዶላር ይገኛል ተብሎ ይጠበቃል። ኦማን ውስጥ ይካሄዳል። እዛ እስከ 50 ሺህ አሜሪካን ዶላር ይከናወናል ተብሎ ይጠበቃል። የዳያስፖራ ከገንዘብ በተጨማሪ የእውቀትና የክህሎት እንዲሁም ቴክኖሎጂ ድጋፍ ማድረግ ሌላኛው የዳያስፖራ ተሳትፎ በውጭ ሀገር ያሉ ኢትዮጵያውያን ለዚህ የህዳሴ ግድብ ግንባታ መከናወን የሚረዳ እውቀት ወደ ሀገር ቤት እንዲመጣ ለማድረግ እንቅስቃሴ ያደርጋሉ። በተጨማሪም በተለይ ወደ ኩዌት ለሚጓዙ ኢትዮጵያውያን ጫት፣ ማር እና ሌሎች ቁሳቁሶች ባለመረዳት ከሚሸኟቸው በመቀበል ወደሚሄዱበት ሀገር ሲደርሱ በወንጀል ከ10 እስከ 15 ዓመት የሚያሳስር በመሆኑ ጉዳዩን የዚያው ቀጠና የኢትዮጵያ ኤምባሲ በማስረዳት ከሀገሪቱ ባለስልጣናት ጋር እየተነጋገረበት መሆኑን ገልጸዋል። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ